ዩናይትድ ስቴትስ ከእስልምና ጋር ጦርነት ላይ አይደለችም ብለዋል ፕሬዚዳንት ባራክ ኦባማ። ሁከተኛ ጽንፈኝነትን መዋጋት በሚል ርዕስ ዋይት ሀውስ ቤተ መንግሥት ባዘጋጀው የሁለት ቀናት ዓለም አቀፍ ጉባኤ ላይ ትናንት ንግግር ያደረጉት የአሜሪካው ፕሬዚዳንት የእርሳቸው ሀገርና አውሮፓ በአንድ ወገን፣ በሌላ ደግሞ እስልምና ትንቅንቅ ውስጥ የገቡ የሚያስመስለን አስተሳሰብ ውድቅ እንደሚያደርጉ አመልክተዋል። እንዲህ አይነቱ አስተሳሰብ ጽንፈኞቹ ወጣት አሜሪካውያንና ሌሎችንም ለማነሳሳትና ለሁከት ለማሳለፍ ጉዳይ እንዲመለመሉ መሳሪያ እየሆናቸው እንደሆነ ፕሬዝዳንቱ ተናግረዋል። የቪኦኤው የዋይት ሃውስ ዘጋቢ ሉዊስ ራሚሬስ ያጠናቀረው ዘገባ አለ፣ ሰሎሞን አባቴ ያቀርበዋል። ዩናይትድ ስቴትስ ከሽብር ፈጠራ ጋር የተያያዘ የመካከለኛው ምስራቅ ዘመቻዋን እስካሁን ለነበረው ጊዜ በአመዛኙ እንዲያተኩር ያደረገችው በጦር ኃይል ሆኖ ቆይቷል። አሁን ይላሉ ፕሬዝደንት ኦባማ ወደ ርእዮተ ዓለምና የአስተሳሰብ ለውጥ ፍልሚያ የመግቢያው ጊዜ ነው። በዚህ የአስተሳሰብ ለውጥ ትግል ለጽንፈኝነት ምልመላ የተጋለጡ ወጣቶችን ቀልብ ለመግዛትና ወደ ሽብር ጎዳና እንዳይገቡ ለመከላከል ነው የፕሬዚደንቱ መልእክት። ፕሬዚደንት ኦባማ ስለ ጽንፈኝነት ሲናገሩ እስላማዊ የሚልን ቅጽል ጽንፈኝነት ከሚለው ቃል ፊት አለመጣፋቸውን እያነሱ ለሚወቅሷቸው ተቺዎች ቀጥተኛና ግልጽ መልስ ሰጥተዋል። ከእስልምና ጋር እየተዋጋን አይደለንም። አሜሪካውያን የእስላማዊ መንግሥት ቡድን ጽንፈኞች እየፈጸሙ ባሏቸው ዘግናኝ አድራጎቶች በእጅጉ ተሸማቀዋል። ከእነዚያ የከፉ አድራጎቶች ፈጻሚዎች መካከል ደግሞ ከራሷ ከአሜሪካ የተመለመሉ ሙስሊም ፍልሰተኞች ይገኙባቸዋል። እነዚያ ምልምሎች ከወጡባቸው ከተሞች መካከል ቁጥራቸው የበዛ የሶማሌ ማህበረሰብ አባላት የሚኖሩባት የሚኔሶታ ግዛት ዋና ከተማ ሚኒያፖሊስ ትገኝበታለች። አድልዎ እና ማግለል ወይም በማንነት መለየት፣ ድህነት፣ የትምህርት እጦት፣ ሙስና በወጣቶች ልቦና ውስጥ ቁጣንና ኩርፊያን የሚቀሰቅሱና የሚያባብሱ መሆናቸው ሽብርተኞችን በማኅበራዊ መገናኛዎች በሚያደርጓቸው የመመልመያ ቅስቀሳዎች እንደ መሳሪያ የሚጠቀሙባቸው እንዲህ አይነቶቹን ማኅበረሰብ እንደሆነ በስፋት ይነገራል። ፕሬዚደንት ባራክ ኦባማ ቤተ መንግሥታቸው ውስጥ በጠሩት ዓለም አቀፍ ጉባኤ ላይ ትናንት የእምነት መሪዎችን፣ ፖሊስንና ሌሎችንም ጋብዘው የሁከተኛ ጽንፈኝነትን ስርወ መሠረት ለመቆፈር እየጣሩ ነው ወጣቶቻችንን ለመመልመል የሚጠቀሙባቸውን ቀዳዳዎች ከደፍን በሙስሊም ማህበረሰቦች ውስጥ የመቻቻልና የአብሮነትን መንፈስ የሚያጠናክሩ ድምጾችን አጉልተን ካወጣን በብዙ የዓለም ሙስሊም ማህበረሰቦች ውስጥ አሜሪካ ከእስልምና ጋር ትንቅንቅ ላይ ያለች አስመስለው የሚያቀርቧቸውን አባባሎቻቸውን ሁሉ የምናመክንባቸው ወይም ተቀባይነት የምናሳጣባቸው መሆናችንን ልንገነዘብ ይገባል። የስብሰባውና የጥረቱ ዓላማ በየጎዳናና በየመንደሩ ያለውን አሜሪካና ምዕራቡ ከእስልምና ጋር ጸብ ላይ እንዳሉ የሚያስመስለውን ዘይቤ ለመለወጥ የሚያስችሉ መርሃ ግብሮችን መንደፍ ነው። ለምሳሌ በሚኒያፖሊስ አካባቢ የተጀመሩ አንዳንድ አነስተኛ መርሃ ግብሮች አሉ። እነዚህ ሥራዎች የሚንቀሳቀሱት ለዘብተኛ ናቸው በሚባሉ የሃይማኖት መሪዎች ሲሆን ከመካከላቸው በስብሰባው ላይ እየተሳተፉ ያሉም አሉ። ሰዎች ሁሉ በሰላምና ደህንነታቸው ተጠብቆ በመኖር መብታቸው እናምናለን። የሙስሊም ኢማሞች እስልምናን ለሽብር ፈጠራ ድጋፍ መሰብሰቢያነት የሚጠቀሙትን ሁሉ ስናወግዝና ውግዘታችንንም ቀጥለን ቆይተናል። የሚኒያፖሊስ አካባቢ ኢማም አብዲሰላም አዳም ናቸው የሰማችኋቸው። እንዲህ አይነት ውይይቶች ከተካሄዱ በኋላ የሚቀጥል ጥያቄ አለ። የመንግስቱ መርሃ ግብሮች ለምልመላ ተጋላጭ የሆኑትን ወጣቶች ለማለዘብ ያስችሉ ይሆን? የጽንፈኝነትን ክፋቶች ቆመው ይቃወሙ ዘንድ የወሳኝነት አቅምና ጠንካራ ግንዛቤ ይሰጧቸው ይሆን? ከመላ ዩናይትድ ስቴትስና ከስድሳ አገሮች የተውጣጡ ተሳታፊዎች የተገኙበት ስብሰባ ዛሬ እስከ ምሽቱ ውይይቶችና ንግግሮች እየተደረጉበት ይቀጥላል።